እንደምን አመሸሽ ኢትዮጵያ ከአሜሪካ ድምፅ ራዲዮ ጣቢያ ጤና ይስጥልን ክብራትና ክብራን አድማጮች ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚሰራጨውን የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ጀመርን በቀጥታ የሚተላለፍላችሁን የዛሬ ሰኞ መጋቢት 15 2006 ዓ ም ፕሮግራም ይዤ የማስተናግዳችሁ ሰሎሞን አባተ ነኝ። ኃይሉ ታምራት ፕሮግራሙን ይመራልናል። የቴክኒክ መሐንዲሱ ፒት አድሊ ነው። በእርግጥኔ በጣም ደስ የሚለኝ እንደዚህ ሽልማት ሁልጊዜ ሲሆን ኢትዮጵያ ተብሎ ነው የሚነሳው። ዶክተር ሰገነት ቀለሙ ባለፈው ረቡዕ ፓሪስ ላይ በተከናወነ ስነ ሥርዓት የሎሪያልና የተባበሩት መንግስታት ድርጅት የትምህርት የሳይንስና ባህል ድርጅትን ሽልማት ከተቀበሉ አምስት ሴት ሳይንቲስቶች አንዷ ናቸው። በምሽቱ ዘገባለን። አሁን የሰዓቱ ዋና ዋና የዓለም ዜና ይቀድማል። ቆንጅታየ እንደምናመሻቸው አድማጮች ማሌዥያ የጠፋው የመንገደኞች አውሮፕላኗ ደቡባዊ ህንድ ውቅያኖስ ውስጥ መውደቁን አንድ የሳተላይት መረጃዎች ላይ የተካሄደ አዲስ ግምገማ አመልክቷል ስትል አስታውቃለች። የማሌዥያ ጠቅላይ ሚኒስትር ናጂብ ራዛክ ዛሬ ሰኞ በሰጡት መግለጫ አንድ የብሪታንያ ኩባንያ ባሰባሰበው የሳተላይት መረጃ ላይ በመመርኮዝ በአውሮፕላኑ የበረራ ሂደት ጉዳይ የተካሄደ ይበልጡን ጠለቅ ያለ ምርመራ እንዳሳየው የማሌዥያው አውሮፕላን በረራ ቁጥር 370 ከፐርት በስተምዕራብ ርቆ ባለ የሕንድ ውቅያኖስ ውስጥ ወድቋል ነው ያሉት። ከማሌዥያ ዋና ከተማ ከኳላላምፑር ወደ ቤጂንግ ይጓዝ በነበረው አውሮፕላን ውስጥ የነበሩት የ230ዎቹ ተሳፋሪዎች ላይ የደረሰው እጣ ፈንታ ለቤተሰቦቻቸው መነገሩንም ጠቅላይ ሚኒስትሩ አስረድተዋል። የዩክሬን ጊዜያዊ መንግስት ወታደሮቹን ከክሬሚያ ይውጡ ሲላዟል። ይህን ያደረገው ባለፉት ሶስት ቀናት የሩሲያ ሀይሎች በክሬሚያ ያሉ ሶስት የተለያዩ ወታደራዊ ተቋማትን በቁጥጥራቸው ስር ማዋላቸውን ተከትሎ ነው። ሩሲያ ክሬሚያን ወራ ስለያዘች ወታደሮቻችንን እናስወጣለን ስትል ዩክሬን ዛሬ ነው ያስታወቀችው። የሀገሪቱ ጊዜያዊ ፕሬዚደንት ኦሌክሳንደር ቱርቺኖቭ በሰጡት መግለጫ የሀገራቸው ወታደሮች ከጥቁር ባህር ልሳነ ምድር ከክሪሚያ እንዲወጡ ታዘዋል ብለዋል። የሩሲያ ኃይሎች ዛሬ ሰኞ የማስደንገጫ ፈንጂና አውቶማቲክ ጦር መሳሪያዎችን በመጠቀም በክሪሚያዋ ፊዮዴሲያ ወደብ አጠገብ የሚገኝ የባህር ኃይል ሰፈር ተቆጣጥረዋል። የዩክሬን የመከላከያ ሚኒስቴር እንዳለው በ ሁኔታው ሁለት ወታደሮች ተገድለዋል፣ ወደ ሰማኒያ የሚደርሱ ደግሞ ቆስለዋል። አፍቃሪ ምዕራብ ሀገሮች የሆነው የዩክሬን ጊዜያዊ መንግስት ለሳምንታት በሩሲያ ተከበው የሰነበቱት የዩክሬን ወታደሮችን አስመልክቶ አንዱን ነገር አንዱን እርምጃ መውሰድ ላይ ሳይወስን በመቅረቱ ሲነቀፍ መቆየቱ ይታወቃል። በግብጽ አምስት መቶ ሀያ ዘጠኝ የሙስሊም ወንድማማችነት አባላት የሞት ቅጣት ተፈረደባቸው። ፖሊስ በመግደል የፖሊስ ጣቢያ ላይ ጥቃት በማድረስ እና ሌሎችንም ሁከቶችን በመፍጠር በተከሰሱት የወንድማማችነት አባላት ላይ ዛሬ ሰኞ የሞት ቅጣት የተበየነባቸው ከዋና ከተማዋ ከካይሮ ሁለት መቶ ኪሎ ሜትር ርቀት ላይ በምትገኘው ሜኒያ በምትባል ከተማ ያስቻለው ፍርድ ቤት ነው። ተከሳሾች ይግባኝ ማለት እንደሚችሉም ተነግሯል። ከአንድ መቶ የሚበልጡት ተከሳሾች በእስር ላይ ያሉ ሲሆን አብዛኞቹ ግን የተፈረደባቸው በሌሉበት ነው። ፍርድ ቤቱ 16 ተከሳሾችን በነጻ አሰናብተዋል። በደቡብ አፍሪቃ የኦስካር ፒስቶሪየስ የክስ ሂደት ዛሬ አራተኛ ሳምንቱን ይዟል። አትሌቱ የሴት ጓደኛውን ሪቫ ስቲንካምፕን በጥይት በገደለበት ዕለት የሴትና የወንድ የጩኸት ድምጽ የበረታ የጩኸት ድምጽ እንደሰሙ አንዲት ጎረቤት የምስክርነት ቃላቸውን ዛሬ ሰጥተዋል። አኔት ስቲፕ የተባሉት ምስክር በሰጡት ቃል ሌሎች ምስክሮች ከሰጡት ጋር ተመሳሳይ እንደሆነ ተነግሯል። የተከሳሽ ጠበቃዎች ጎረቤቶች ፒስቶሪየስ በጣም ሲጮህ ሰምተዋል በማለት እየተከራከሩ ነው። ፒስቶሪየስ ጓደኛውን መግደሉን አልካደም። ነገር ግን የተኮስኩት ቤት ሰብሮ የገባ አጥቂ መስሎኝ ነው ነው ያለው። ከሳሽ አቃቤ ሕግ ልጅቱን የገደላት ሆን ብሎ ነው በማለት ይከራከራል። በመጨረሻም የዩጋንዳው ሽምቅ ተዋጊ የጌታ ተከላካይ ጦር መሪ ጆሴፍ ኮኒን አድኖ ለመያዝ ዩናይትድ ስቴትስ ያሰማራችው ልዩ ኦፕሬሽን ኃይል ከእጥፍ በላይ ልታሳድግ መሆኑ ታወቀ። 150 ወታደሮችና ቢያንስ አራት ሲቪ 22 አውሮፕላኖች ወደ ዩጋንዳ እንዲላኩ ፕሬዝደንት ባራክ ኦባማ አዘዋል። ዩናይትድ ስቴትስ ኮኒን ለማደን የጦር አውሮፕላን ስትልክ ይህ የመጀመሪያ ጊዜ ነው። ሚስተር ኦባማ እንደ አውሮፓውያን አቆጣጠር በ2011 ዓ ም የላኳቸው አንድ መቶ የዩናይትድ ስቴትስ ልዩ ኃይሎች የአፍሪካ ሕብረትን ግብረ ኃይል በማገዝ ላይ መሆናቸው ይታወቃል። ኮኒን ለመያዝ የሚደረገው አሰሳ በማዕከላዊ አፍሪካ ሪፑብሊክ፣ በደቡብ ሱዳን እና በዲሞክራቲክ ኮንጎ ሪፑብሊክ ውስጥ ደን ውስጥ እየተካሄደ መሆኑ ይታወቃል። አድማጮች ለዚህ ሰዓት ያለን ዜና በዚሁ ያበቃል። ቆንጅትን ለዜናው አመሰግናለሁ። ከምሽቱ 3 ሰዓት ከምሽቱ ሶስት ሰዓት በሀያ አምስትና በሰላሳ አንድ ሜትር ባንድ የአጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ ዜናዎች ጋር ትመለሳለች። ይህ በ14 31 መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዘገባ እንለፍ። ዛሬ መጋቢት 15 የዓለም ቲቪ ቀን ነው። በዚህ ዕለት ከቱበርኪሎሲስ ጋር ተያይዞ የምናነሳቸው ብዙ በጎና ክፉ ገጽታዎች አሉ። አዳዲስ መድኃኒቶች የመምጣታቸው አዳዲስ ሙከራዎች እየተደረጉ የመሆኑ ክትባት የመገኘቱ አዝማሚያ መልካም ዜና የሚባሉ ናቸው። በሌላ በኩል ደግሞ የቲቢን መድኃኒት የመቋቋም ነገር በሁሉም አካባቢዎች የሚስተዋልና የተለመደ የሆነ መምጣቱና እንዲያውም ለብዙ መድኃኒቶች ጭምር አልበገር የሚለው ቲቢ ለመላው ዓለም አዲስ የአደጋ ስጋት መደቀኑ እጅግ የከፉ የሚባሉ ወሬዎች ናቸው። የቪኦኤዋ ካሮል ፒርሰን ከዋሽንግተን ያጠናቀረችው ዘገባ አለ። እንዲያው በልማድ የሳምባ ንቀርሳ እየተባለ ሲጠራ የቆየው ቱበርኪሎስስ ወይም በምህፃር ቲቢ ዓለም አቀፍ ስጋት ሆኖ የመቀጠሉ ነገር ፍጹም እውነት ነው። ይህ የሆነ ያለው ታዲያ በበሽታው ምክንያት ሲደርስ የቆየው የሞት መጠን የዛሬ 20 ዓመት ከነበረበት ከፍተኛ ደረጃ በግማሽ ቀንሷል ሲል የዓለም የጤና ድርጅት እየተናገረ ባለበት ጊዜ ነው። ዶክተር አንቶኒ ፋውቺ በዩናይትድ ስቴትስ ብሔራዊ የጤና ኢንስቲትዩት የተላላፊ በሽታዎች መምሪያ ኃላፊ ናቸው። one third of the ከዓለም ሕዝብ ሲሶው ይላሉ፣ ዶክተር ፋውቺ በሰውነቱ ውስጥ የቲቢ አምጪ ህዋስ ይኖራል። አሁን ላይታመሙ ይችላሉ ሰዎቹ፣ ነገር ግን በዚያ ህዋስ ምክንያት መቼም ሊታመሙ ይችላሉ። ለቲቢ ከተጋለጡት ውስጥ አብዛኛው ሰው የሚኖረው በማደግ ላይ ባሉ ሀገሮች ውስጥ ነው። ኤች አይ ቪ በደማቸው ውስጥ የሚገኝ ሰዎች ደግሞ የቲቢ ህሙማን ለመሆን በጣም ቅርብ ናቸው። ዶክተር ፋውቺ በየዓመቱ ከ8 ሚሊዮን በላይ ሰው የቲቢ ታማሚ ይሆናል ብለዋል ዶክተር ፋውቺ ባለፈው ዓመት ውስጥ ብቻ በ2013 ዓ ም ማለት ነው በፈረንጁ አቆጣጠር በዓለም ዙሪያ 300 ሺህ ሰው በቲቢ ምክንያት ሕይወቱ አልፏል ለመድኃኒቶች አልበገር ያለው የቲቢ አይነትም ዓለም አቀፍ ስጋት መደቀኑን ድንበር የለሽ ሐኪሞች የሚባለው የበጎ አድራጎት ቡድን እያስጠነቀቀ ነው። ቲቢ በደቂቅ ተውሳክ ወይም ባክቴሪየም ምክንያት የሚመጣ መተላለፊያ መንገዱም እጅግ በጣም ቀላል የሆነ ችግር ነው፣ በሳል የሚተላለፍ። የዩናይትድ ስቴትሷ ሺካጎ ኢሊኖይ ውስጥ የሚኖሩት ዶክተር ዲን ሽራውፍ ናግል በዓመት 200 የቲቢ ህሙማንን እንደሚያክሙ የቪኦኤ ለቪኦኤ በስካይፕ ተናግረዋል። ሕክምና ራሱ እኮ መከላከልም ነው። ምክንያቱም አንድን ሰው ካከምከው ያ ሰው ከዛ በኋላ በሽታውን አያስተላልፍም ማለት ነው ብለዋል ዶክተር ዲን። አሁን ያለው ችግር በቢሊዮኖች የሚቆጠሩ ሰዎች አንድም የቲቢ ችግር እንዳለባቸው አያውቁም። ስለዚህም የሕክምና ድጋፍ ፍለጋ አይሄዱም። ካልበለዚያም ችላ ይሉና መድኃኒታቸውን ያቋርጣሉ። ያም ሆኖ ግን በጎ በጎው ዜና አሁንም ከሰፈሩ እምብዛም አልራቅም ይላሉ ሁለቱም ሐኪሞች። በቅድሚያ ዶክተር ፋውቺ ባለፉት አስርና ከዚያም በላይ ሊሆኑ በሚችሉ ዓመታት በቲቢ የመያዝ እንዲሁም በቲቢ ምክንያት የመሞትም አጋጣሚዎች ቀንሰዋል ብለዋል ዶክተር ፋውቺ። ይህ የሆነው ደግሞ በአመዛኙ በተወሰዱት የማኅበረሰብ ጤና እርምጃዎች ነው። መዘናጋት አንችልም። የተወሰነ ስኬት አስመዝግበናልና ከእንግዲህ ብዙ መስራት አያስፈልገንም ሲሉ ደግሞ ዶክተር ዲን ሽራምፍ ጋል አሳስበዋል። ምክንያቱም ቲቪን ቀድመን ካላቁም ነውና መድኃኒቶችን መቋቋም የሚችለው ቲቪ እንዳሻው የመዛመትና የመስራት ዕድል ካገኘ ዓለም እጅግ ለከፋና ሞት ለበዛበት አደጋ ተጋለጠች ማለት ነውና ወደ ተከታዩ ዘገባ እንለፍ። ወደ ሕዳሴ ግድብ ይወስደናል። የሕዳሴ ግድብ ግንባታ የሥራ ጥራትና ደህንነትን በተመለከተ ምንም አይነት ጉድለት እንደማይኖር የፕሮጀክቱ ዋና ሥራ አስኪያጅ ገልጸዋል። ለተፋሰሱ የግርጌ አገሮችም የአባይ ውሃ ፍሰት መቼም ቢሆን እንደማይቋረጥ አረጋግጠዋል። ሥራ አስኪያጁ አክለውም የግድቡ ሥራ ከተጀመረ አንስቶ እንደ ችግር የሚጠቀስ ነገር አላጋጠመኝም ይላሉ። ወደ ህዳሴ ግድብ ስፍራ ባለፈው ሳምንት ተጉዞ የነበረው መለስካቸው አመሀ ተከታዩን አጠናቅሯል። ባለፈው ሳምንት መጨረሻ ማለትም እሁድ መጋቢት ሰባት ቀን 2006 ዓ ም የታላቁ ህዳሴ ግድብ ፕሮጀክት ዋና ስራ አስኪያጅ አቶ ስመኘው በቀለ በአብዛኛው የውጭ መገናኛ ብዙሀን ጋዜጠኞችን ባስተናገዱበት ወቅት እንደገለጹት ከሆነ

ባለፈው ሳምንት መጨረሻ ማለትም እሁድ መጋቢት 7 ቀን 2006 ዓ ም የታላቁ ህዳሴ ግድብ ፕሮጀክት ዋና ስራ አስኪያጅ ባለፈው ሳምንት መጨረሻ ማለትም እሁድ መጋቢት 7 ቀን 2006 ዓ ም የታላቁ ህዳሴ ግድብ ፕሮጀክት ዋና ስራ አስኪያጅ አቶ ስመኘው በቀለ በአብዛኛው የውጭ መገናኛ ብዙሃን ጋዜጠኞችን ባስተናገዱበት ወቅት እንደገለጹት ከሆነ በአሁኑ ጊዜ ኢትዮጵያ ከታዳሽ ምንጮች ወይም የዓለምን የአየር ንብረት አደጋ ላይ ከማይጥሩ ምንጮች የኤሌክትሪክ ኃይል በማመንጨት ረገድ ከፍተኛ ተሞክሮ እያካበተች መሆኗን ገልጸዋል። በአንድ ዓመት ጊዜ ውስጥ ብቻ ግልገል ግቤ ሁለትን ተከዜንና በለስን የመሳሰሉ ከፍተኛ የምህንድስና ብቃት የሚጠይቁ ፕሮጀክቶች ማስመረቅና አገልግሎት ላይ ማዋል የቻለች አገር መሆኗን ለአስረጅነት ያቀረቧቸው ናሙናዎች ነበሩ። ታላቁን የህዳሴ ግድብም ለመስራትም እነዚህ ተመክሮች ከፍተኛ አስተዋጽኦ እንዳላቸውም ጠቁመዋል። በተለይም የዚህ ግድብ የሥራ ጥራት ያሰጋናል የሚሉ አካሎችን በመጥቀስ ስለ ግድቡ የሥራ ጥራትና ለወደፊት የግድቡ ደህንነትም አስጊ እንደሆነ በመግለጽ የቀረበላቸውን ጥያቄም አቶ ስመኘው ጉዳዩ የበለጠ የሚያሳስበው ኢትዮጵያውያንን እንደሆነ ይጠቁማሉ። የግድቡን ደህንነት በተመለከተ ቀደም ብዬ እንደጠቆምኩት ይሄ በኢትዮጵያ ህዝብና በመንግስት የሚገነባ ፕሮጄ ነው። በታላቅ ጥረትና ድካም የተገኘ አንጥራ ገንዘባችንን የምናፈስበት ስራ በጥራት ጉዳይ ላይ ድርድር የለም። ደህንነቱን ላደጋ ለሚያጋለጥ በሚችል ምንም አይነት ጉዳይ ላይም አንደራደርም። ዓለም አቀፋዊ ተቀባይነት ያገኙ ደረጃዎች፣ መመሪያዎችና ደንቦችን ነው የምንከተለው። እንዲህ ያሉ ትላልቅ የምህንድስና ስራዎች የሚከናወኑት ቋሚና ዓለም አቀፋዊ ተቀባይነት ባላቸው ሳይንሳዊ መርሆችና አሰራሮች መሆኑን የጠቀሱት አቶ ስመኘው የአካባቢውን ተራሮች ተፈጥሮና ከግድብ በታችና አካባቢ የሚገኘውን ተፈጥሯዊ የአፈርና የአለቶች መዋቅር የተፈተሹ እንደሆኑ ያብራራሉ። እንዲያውም ይህ ስራ የሚሰራው መቶ በመቶ በሆነ እርግጠኝነት ነው ይላሉ። እየሰራን ያለነው ያልታወቀ ነገር በሌለበት በፍጹም እርግጠኝነት ነው። በምንሰራው ስራ ውስጥ ምንም የሚያጠራጥር ነገር የለም። መቶ በመቶ እርግጠኞች ነን። የግድቡን መሰረት እንዲህ ያለውን ግድብ ለመገንባት አስተማማኝ እና ደረጃውም ተቀባይነት ያለው ነው። የህዳሴው ግድብ ስራ ከተጀመረ አንስቶ ትልቅ ውዝግብ ያስነሳው ጉዳይ በታችኛው ተፋሰስ አገሮች ያስከትላል የተባለው አሉታዊ ተጽዕኖ ነው። በተለይም ግብፅ የግድቡ ግንባታ በህልውናዋ ላይ ከፍተኛ አደጋ እንደደቀነ እየገለጸች እንደሆነ በየዕለቱ የሚሰማ ዜና ሆኗል። አቶ ስመኘው ይህን የግብፅ ፍርሃትም ሆነ የየትኛውንም የታችኛው ተፋሰስ ሀገር ስጋት ፕሮጀክቱ ከመተግበሩ አስቀድሞ ከተመን የገባና የተጠና ነው፣ መፍትሄም ተበጅቶለታል ይላሉ። እንኳን ግድቡ ተገንብቶ ሳያልቅ ቀርቶ ግድቡ ተገንብቶ ካበቃ በኋላ አንድም ጠብታ ውኃ እንዳያልፍ ማድረግ በሚቻልበት ወቅትም ቢሆን ውሃው በአማካይ ለ93 ዓመታት ሲፈስ በነበረበት ሁኔታ እንደሚቀጥል ያስረግጣሉ። ዊ ዊል ኖት ሆልድ ዋተር፣ ውሃውን አናቅምም። የውሃው ፍሰት ለ93 ዓመታት ምን ይመስል እንደነበር የሚያሳይ መረጃ አለን። ይህን ማንም ያውቀዋል። እናም ይህን ግድብ ለመሙላት የምንከተለው ቀስ በቀስ መጠኑ እየጨመረ የሚሄድ ያሞላል አሰራር ነው። በኮንትራታችን በሚገባ የተገለጸው የሚሆነው ይህን አሰራር ነው የምንከተለው በሌሎች ኤሌክትሪክ ኃይል ማመንጫ ግድቦቻችን እንዳደረግ ነው። እዚህ ላይ አናቅብም። ታላቁ የህዳሴ ግድብ የሚገኝበት ጉባ የተባለው ስፍራ ከባህር ጠለል በላይ ያለው አማካይ ከፍታ 500 ሜትር እንደሚሆን ተነግሮናል። ከአዲስ አበባ ከፍታ ቢያንስ 1500 ሜትር ዝቅ ብሎ የሚገኝ ቆላማ አካባቢ ነው። ሙቀቱ ለደገኞች የሚቻል አይመስልም። ደግነቱ ከአዲስ አበባ ከፍታ ወደ ጉባ ለመድረስ ከ90 ኪሎ ሜትር ያላነሰ መንገድ መጓዝ ስለነበረብን ቀስ በቀስ በጥቂቱ ተላምደነው ነበር ማለት ይቻላል። በዚህ ሰራተኛው 24 ሰዓት በፈረቃ ይሰራበታል በተባለው ስፍራ አንድም የቆመ ወይንም ለማናገር የምንችለው ሰው አይታይም። እኛም በወጣው መርሃግብር ብቻ የምንንቀሳቀስ ስለነበረ ከዚህ ውጭ መዛነፍ የሚቻልበት ጊዜም ሁኔታም አልነበረም። በስራው አካባቢ እንደ ባለሙያ ብቻ ሳይሆን እንደ ሰው ምን እንደሚሰማቸው ልጠይቅ የቻልኩትም ዋና ስራ አስኪያጁን ለብቻ ለማናገር ባገኘሁት አጭር አጋጣሚ ብቻ ነበረ። ምን ችግር አጋጥሞት ያውቀዋል? አልኳቸው። አቶ ስመኘውን አይደለም እኛ ህዝባችንም ራሱ የፕሮጀክት ሰራተኛ ፕሮጀክት ምን ማለት እንደሆነ የሚያውቅ ነው። በመሆኑም በተከታታይ ይሄንን ልማት በማልማት እንደኛ ቀዳሚ ሀገር በየትኛውም ዓለም ላይ የለም። ስለዚህ ስራውን እያወቅን ነው የምንከታተለው የምንሰራው። በመሆኑም ይሄ ነው ብለን ሪፖርት ልናደርገው ወይም ልንጠቅሰው የሚችል የገጠመን መጥፎ ሁኔታ የለም። ወደፊትም ይገጥማልን ብለንም አናስብም። በታላቁ የህዳሴ ግድብ ስራ በአሁኑ ወቅት ብቻ ከ8500 የማያንሱ ሰራተኞች በስራ ተጠምደዋል። ወደ 500 የሚሆኑቱ ከ25 የተለያዩ ሀገሮች የመጡ ከፍተኛ ባለሙያዎች ሲሆኑ የቀሩት ኢትዮጵያውያን መሆናቸውን አቶ ስመኘው ይናገራሉ። ወደፊትም ይህ ቁጥር ከፍ እያለ እንደሚሄድ ታውቋል። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን እናመሰግናለን ለዘገባው። አሁን ወደ ተከታዩ ዝግጅት እናልፋለን። የሐሳብ ልዩነት የሚሰጥባቸው የኢትዮጵያ ታሪክ ጭብጦች ላይ የጀመርነውን ውይይት እንቀጥላለን። የዛሬ ውይይት ተካፋዮች ዶክተር ጌታቸው ኃይሌ የኢትዮጵያ ታሪክ ሊቅና የቋንቋዎች ምሁር፣ ዶክተር በያና ሶባ የሕግ ምሁርና ቀድሞ የኦሮሞ ዲሞክራሲያዊ ግንባር ወይም ኦዲኤፍ አመራር አባል እንዲሁም ዶክተር ብርሃኑ መንግስቱ ቨርጂኒያ ዩናይትድ ስቴትስ የሚገኘው የኦልድ ዶሚኒየን ዩኒቨርሲቲ የልዩነት አፈታት ወይም ኮንፍሊክት ሪዞሉሽን መምህር ናቸው። ያወያየቻቸው ትዝታ ብላቸው ነች። የመጀመሪያው የውይይታቸው ክፍል ቀጥሎ ይቀርባል። ሄሎ ሰላም። ጤና ይስጥልኝ ለሁላችሁ። ጤና ይስጥልኝ። እሺ ሰላም ሰላም። እሺ ሄሎ ጤና ይስጥልኝ በያን ነኝ። ዶክተር ጌታቸው ዶክተር ዶክተር በያን እንደምን አለህ? ጤና ይስጥልኝ እንደምን አላችሁ? በጣም በጣም አመሰግናለሁ። ዶክተር በያን ይቅርታ፣ ባለፈው ጊዜ አንቱ ነበር ያልኩት። ወጣት ነው ሲሉኝ ጊዜ ነው። አሁን አንተ አንተ ይበሉኝ። ወደ ኋላ ተመለስካ። አንሳራዊ ነው መቼ ስሉ ነገር። እሺ አንተ ብባል ይገባኛል። ከእርሶ እርሶ ልበሎት፣ ሁል ጊዜ ሽማግሌ ኖት፣ አንጋፋችን ኖት። እሺ ዶክተር ብርሃኑ፣ ምናልባት የእድሜ አቻ ሳንሆን አንቀርም። አዎ አንድ አካባቢ ሳትሆኑ አትቀሩም። ኦራይት፣ በጣም ደስ እንደምትሉ ይገባችኋል። አሁን እንደው ውይይቱ ደስ ይላል። ሌላ ሌላ የተሻለ አማራጭ እኮ የለንም የጋራ ሀገር መፍጠር እንጂ፣ ሌላ ከዚህ የተሻለ ምርጫም የለም። በጣም ጥሩ። በዚሁ መንፈስ ወደ ውይይታችን እንገባለን። ባለፈው ሳምንት ውይይታችን ብዙ ነጥቦችን አንስተን ነበረ። ህዝቡን የሚያለያየው ነጥብ ምንድን ነው የሚለው ላይ ነው ያነሳ ነው ታሪክን በተመለከተ ከዛ አንድ ነጥብ ነበረ ዶክተር በያን ያነሱት ኢትዮጵያ ውስጥ ተጨቆን የሚሉ ብሄር ብሄረሰቦች ለመጨቆናቸው አንዱን አንዱ ምልክት የመጀመሪያውን የኢትዮጵያ ህገ መንግስት እንደ ምሳሌ ጠቅሰዋል በዚያ ላይ ዶክተር ጌታቸው አስተያየት አለኝ ብለውኝ ነበረ እስቲ በሱ መንደርደሪያን ጀምር ዶክተር በያን ህገ መንግስቱን the territory of Ethiopia in its entirety is from one end to the other subject to the government of his majesty the Emperor who subject to all natives of Ethiopia that is to say, subjects of the empire form together the Ethiopian empire. a Native subjects and subjects እንድታረመው እንድታስተካክለው፣ ሌሎችም ደግሞ ሲሉ ሰምጃለሁ። ና ይህንን በተለይ አንተ ሕግ አዋቂ ስለሆንክ መመራቱን ካንተ ነው የምንጠብቀው። ና ይህ እንድታስተካክለው ፈልጋለሁ። ለዚህ ነው ይሄ ነገር መስተካከል ያለበት ያልኩት። ዶክተር በያን እዚህ ላይ የሚሉት አለ? አዎ በጣም ጥሩ ነው። ዶክተር ጌታቸው የተጻፈው ሕገ መንግስት እኔም ያነበብኩት የእንግሊዝኛውን ቨርሽን ነው። አማርኛውን አላየሁትም። የእንግሊዝኛው ደግሞ የሚለው በትክክል ላንብበው፣ ና የራሴንም ግንዛቤ ልግለጽ። የመጀመሪያው አርቲክል ምንድን ነው የሚለው ኦል ኔቲቭስ ኦፍ ኢትዮጵያ ሲልና ኮማ ያደርጋል። ሰብጀክትስ ኦፍ ኢምፓየር ኮማ፣ ፎርም ቱጌዘር እ ቱጌዘር የምትለው ቃል ኦስታይኒት ውስጥ ዘ ዘኢትዮጵያን ኔሽን ነው የሚለው ሁሉም አንድ ቢሆን ኖሮ ዶክተር ጌታቸው እርሶ የቋንቋም ሊቅ ኖት፣ የታሪክም ምሁር ኖት። በኔ አነባበብ ይሄ እንደ ህግ ዶኩመንት ሳነበው ሰብጀክት የሚሏቸውና ኔቲቭስ ወይም ዜጋ የሚሏቸው በዚህ ህገ መንግስት ውስጥ አንድ ናቸው አይልም። ሁለቱ በጣምራ ቱጌዘር በኢትዮጵያን ኔሽን ይፈጥራሉ የሚል ነው እና የእኔ ግንዛቤ ዜጎች የሆኑና ዜጋ ያልሆኑ ወይም ከዛ በታች የሆኑ በጋራ የኢትዮጵያን ኢምፓየር ይመሰርታሉ፣ የኢትዮጵያን ኔሽን ይመሰርታሉ ብዬ ነው የምገነዘበው ና የእኔ ግንዛቤ ስተኛ አይመስለኝም። ዶክተር ጌታቸው ኦል ዴይ ኔቲቭስ ኦፍ ኢትዮጵያ ብሎ ኮማ ሰብጀክትስ ኦፍ ዴይ ኤምፓየር ፎምቱጌደር ኢትዮፒያን ኤምፓየር ነው የሚለው እና ይህንን እንግሊዝ አዋቂዎቹ እንግዲህን የሁለታችንም ቋንቋ ስላአይደለም እንግሊዝ አዋቂዎቹ እንደዚህ አድርገው አያዩትም። ብዙ ጊዜ በእንግሊዝኛ እርስዎ የሚጽፋሉ እኔ የምጽፋለው ጨርሶ ይሄ ትርጉም አይሄድም። እኔ እንደምለው ነው ትክክሉ፣ እኔም የሚለው ትክክሉ። እንዳው አንድ ኮሜንት ብጨምር አንደኛ የእኔን ንባብ ማይ ሪዲንግ ትክክለኛ ይመስለኛል እኔ እንደውም ኢትዮጵያ ውስጥ ከተጻፉት ህገ መንግስቶች ሁሉ እውነተኛው ይሄ ነው ነው የምለው። የቀድሞ ኢትዮጵያ መሪዎች በቀደመ ስላሴ ጊዜ እና እንደዚህ የነበሩ መሪዎች ኋላ ከመጡት መሪዎች የሚለዩት እውነት በመናገርና ባለመናገር መካከል ነው እና እኔ ይሄ የቀደመ ስላሴ የመጀመሪያው ህገ መንግስት ኢትዮጵያንም የገለጸበት የታሪካዊ ሁኔታውም እና በኢትዮጵያ ውስጥ ያሉ የደቡቡ እና የሰሜኑ ደግሞ በኢትዮጵያ ውስጥ በነበራቸው ቦታ ጭምር በጣም ትክክለኛ ህገ መንግስት ነው፣ ከሁሉም የተሻለ በጣም አከብራቸዋለሁ። እውነት ነው የተናገሩት ባይነኝ የኔም ሪዲንግ ትክክለኛ ይመስለኛል። እንግዲህ ለሌላ ለአድማጭ ለሌላ ተመራማሪዎች እንቶ፣ እሺ አመሰግናለሁ፣ ሁለታችሁንም ዶክተር በያን ዶክተር ጌታቸው ኃይሌ እንግዲህ አሁን ያለፈ የቀድሞ ህገ መንግስት ላይ ነው የምንወያየው። ከሱ ወዲህ ሌሎች ህገ መንግስቶች የደርግ ህገ መንግስት ነበረ፣ አሁን ደግሞ ኢፒአርዲኤፍ ኢህአዴግ ያወጣው ህገ መንግስት አለ። ና ታሪክ ወደኋላ መለስ ብለን የምናየው ና ግን የዛሬ ሁኔታችን ላይ የምንወያይ ከመሆኑ አንጻር ዶክተር ብርሃኑ ለኦሮሞ ማህበረሰብም ይሁን ለሌሎች ጭቁን ብሔር ብሔረሰብ ኢትዮጵያ ውስጥ ለሚገኙትም ይሁን ለአጠቃላይ ኢትዮጵያ የዛ ታሪክ ጭብጥ ለዛሬ ሁኔታችን ምን ፋይዳ አለው? መጀመሪያ እኔ ሁለታችሁ ከተረጎማችሁት የተሻለ አስተሳሰብ ሊኖረኝ አይችልም። ቢኖረኝም እርግጠኛ ነኝ አንዳቸው አትቀበሉትም እና እኔ ግን የማስበው ትንሽ ለየት አድርጌ ነው። ታሪክ ትልቅ ሚና አለው። በግልም ደረጃ በሀገርም ደረጃ በዓለምም ደረጃ ታሪክ ሚና አለው። ግን ታሪክ አንዳንድ ጊዜ አልስማማ ሲል እኔ እንደሚመስለኝ ሁለት አይነት ናራቲቭ ሁለት አይነት አስተሳሰብ ሶስት አይነት አስተሳሰብ ተቀምጦ ወደ ፊት ለመሄድ መቻል አለበት። የኦሮሞ ህዝብና በጠቅላላው የደቡብ ህዝብ እና የሰሜን ህዝብ ግንኙነት የለውም፣ አንድ አልነበረም። አንድነቱ ምን አይነት መልክ ይዞ ነው ተብሎ ቢጠየቅ ልዩ ልዩ መልስ ሊኖረው ይችላል። ግን ህዝቡ የሰሜን ወደ ደቡብ፣ የደቡብ ወደ ሰሜን መሄዱ ብዙ ምልክቶች ስላሉ ከኔ የበለጠ እናንተ ሁለታችሁ ስለምታውቁት ራያና ዘቦ ያለውን የኦሮሞን ህዝብ ሂዶ ማየት ብቻ በቂ ይመስለኛል። እውነቱን ነገሩን ልናስታርቀው ከፈለግነ እኔ ግን እንደሚመስለኝ ያንም ሁለቱንም ናራቲቭ በመሰለ አቀራረብ ተቀብሎ ስላለፈው ስናወጋ በአሁኑ ጊዜ የሚሆነው በቅርቡ ጊዜ የሆነው ሕዝቡን የሚጎዳው አገሪቱን የሚጎዳት ወገንን ከወገን የሚያረቀው ነገር እየበዛ ስለሄደ ከዚያ አርቆ ስለሚወስደን እኔ መቼም አንድ መቋጮ ቢኖረውና እንዳልኩት አንዳንድ ጊዜ መስማማት ሳይቻል ሁለት አይነት ናራቲቭ ሳሉ ብሎ ሶስት አይነት አሉ ብሎ በማስገደድ ሳይሆን በመወያየት ተቀብሎ ወደ የጊዜውን ችግር ለመፍታት የሚመጣውን አቅድ ለመስጠት መወያየቱ እንሻል ይመስለኛል። የተከበራቸሁ አድማጮች ዝግጅታችን ወደ መጠናቀቁ እየተቃረበ ነው። አሁን አጠር አጠር ያሉ መረጃዎችን ላካፍላችሁ። ከምንዛሬ ሊጀመር አንድ የዩናይትድ ስቴትስ ዶላር 18 ብር ከ99 ሳንቲም ተመንዝረዋል። ዛሬ አንድ ዩሮ 26 ከ19፣ አንድ የእንግሊዝ ፓውንድ 31 ከ31 ብር እንዲሁም አንድ የቻይና የው 1 3 ብር ከ09 ሳንቲም ተመንዝሯል። ነገ በኢትዮጵያ ሜቴሮሎጂ ኤጀንሲ ትንባያ መሰረት አዲስ አበባ ዝናባማ ትሆናለች ወይም ከፊል ዝናባማ ትሆናለች። ከፍተኛ ሙቀቱ 26፣ ዝቅተኛው 13 ዲግሪ ሴልሽየስ ይሆናል። ክቡራትና ክቡራን አድማጮች ፕሮግራሙን የመራልን ኃይሉ ታምራት እንደዚሁም ቴክኒሻኑ ፒድ ሀድሊ ነው። እኔም ማስተናጋጃችሁ ሰሎሞን አባተ ለኢትዮጵያ የክርስትና ምዕመናን እኩለ ጾም ሆኗልና የዓለሙ አጋን በገና እንጋብዛችሁ እስከ ዝግጅታችን ፍጻሜና በዚሁ እንሰናበት። ከምሽቱ ሶስት ሰዓት በድጋሚ እንገናኛለን። መልካም ቆይታ። በስመ አብ ወልድ ወመንፈስ ቅዱስ አሃዱ አምላክ ብዬ ሰላምታ ላድርስ ለፈጠርከኝ አንተ የላይኛው ንጉሥ፣ እንዴት አለ አለህ መጥቼ እስካይ ድረስ ያስደንቃል።